የባህል መድረክ በአሁኑ ጊዜ ጥላቻ መንፈስ እንዳይነሳ በተለይ የድሮ የኔዮናዚ የሚባሉት ግሩፖች ይህንን አማካይ መንገድ በመጥቀስ ሆነ ብለው ለራሳቸው እንዲያመቻቸው እንዳይጠቀሙበት የውጭ ሀገር ሰዎች የሆን ነው በሙሉ በጣም ተጠንቅቀን በእውነት ስነ ስርዓት አክብረን ህግ አክብረን የተሰጠንን እድል ተጠቅመን ብንኖርበት ጥሩ ነው። መመክራቸውም ኢትዮጵያውያኖቹን ነው። ቶሎ ብላችሁ ራሳችሁን ቻሉ፣ ተማሩ፣ ራሳችሁን አዘጋጁ። በጥገኝነት ብቻ መኖር አስሞክሩ፣ በእርዳታ ለመኖር ብቻ አታስቡ። ምክንያቱም ይሄ በረጅሙ ሲታይ ለራስ ጉዳት ነው። አንድ ሰው ራሱ እኔ ምን አድርጌ የት ደረስክ የሚለው መንፈስ ለራሱ አርኪ መንፈስ ስለሆነ ያንን እድል እድሉም ስላለ ተጠቀሙበት። በኮሎኝና በሌሎች የጀርመን ከተሞች በጎርጎሮሳውያኑ 2016 ዓ ም ዋዜማ አዲስ ዓመትን ለመቀበል በወጡ ሴቶች ላይ የተለያዩ ጥቃቶች መድረሳቸውን በተመለከተ ሲስተር መሰረት አለፈለገ ሰላም የሰጡንን አስተያየት ነበር ያደመጥ ነው ጤና ይስጥልኝ አድማጮች እንደምንሰነበታችሁ የዛሬ 15 ቀን በተለይ በዚህ በራዲዮ ጣቢያችን በሚገኝበት ቦን ከተማ አቅራቢያ በሚገኘው ኮሌኝ ከተማ በተካሄደው የአዲስ ዓመት መቀቢያ ስነስርዓት ላይ በሴቶች ላይ ወሲባዊ ጥቃትና ትንኮሳ እንዲሁም ዝርፊያ መፈጸሙ የጀርመንን ሕዝብ አስደንግጧል። ጉዳዩ የፖለቲከኞች የብዙሀን መገናኛዎች መነጋገሪያ ርዕስም ሆኖ ነው የሰነበተው። ዜጎች በእንግድነትም ሆነ በጥገኝነት በሚኖርባቸው ሀገሮች ስለሚኖሩበት ማህበረሰብ ባህልና ኗኗር የማወቅ አክብሮ የመኖር ሰብአዊ ግዴታቸው አይደለምን? ይህ ከባህል ከልምድ አኳያስ እንዴት ይታያል? በጀርመን በተለያዩ ከተሞች የሚኖሩ ኢትዮጵያውያንን አነጋግረን ቅንብር ይዘናል። መልካም ቆይታ። በፈረንጆቹ አዲስ ዓመት ዋዜማ በኮሎኝና በሌሎች የጀርመን ትላልቅ ከተሞች በሴቶች ላይ የተቃጣው ጥቃትና ወሲባዊ ትንኮሳ እንዲሁም ዝርፊያ ጀርመናውያን ብሎም ሌሎች አውሮፓውያን ሀገሮች ለስደተኞችና ተገን ጠያቂዎች ያላቸውን አመለካከት እንዲቀይሩ ያስገደደ ይመስላል። ተገን ጠያቂዎች ከሰሜን ምስራቅ ከመካከለኛው ምስራቅና ከሌሎች አንዳንድ የእስያ ሀገሮች ወደ መሀል አውሮጳ በሚጎርፉበት በአሁኑ ወቅት በሴቶች ላይ ጥቃት መፈጸሙ ነዋሪው ላይ ጸረ ስደተኝነት ስሜት እንዳያጠናክር ስጋት አሳድሯል። ስደተኞችን በመቃወም ሰልፈኞች አደባባይ ለሰልፍ ሲወጡ፣ ሌሎች በአንጻሩ ለመቻቻል ለመግባባት በሚል መፈክር ይዘው ሲወጡና ስደተኞችን የሚቃወሙትን ሲቃወሙ ይታያል። እዚህ በኖርዝራይን ቬስትፋሊያ ግዛት ከራዲዮ ጣቢያችን እምብዛም ሳይርቅ አንድ ግዙፍ ያዛውንቶች መጦሪያን የሚያስተዳድሩት ሲስተር መሰረት አለፈለገ ሰላም በጀርመን ሲኖሩ ከ30 ዓመት በላይ ሆኗቸዋል። ሲስተር መሰረት አለፈለገ ሰላም እንደሚሉት እኔ ራሴ በጥገኝነት ስለምኖር ባህላቸውን፣ ህጋቸውን አክብሬ ነው የምገኘው ሲሉ ይናገራሉ። እንግዲህ እየውልሽ እኔ ራሴ ጀርመኖች ሚግራንት የሚሉት ግሩፕ ነኝ። ሚግራንት ማለት ወደ እነሱ ሀገር ፈልሶ ገብቶ የእነሱን ኑሮ የሚኖር ሰው ማለት ነው። ከነሱ ጋር ተስማምቶ በደንብ ተዛምዶ የነሱን ስነ ስርዓት እንግዲህ ተቀብሎ ማለት ነው፣ ህጋቸውን አክብሮ እና በእውነት እነሱ ይሄንን እድል ሰጡ። ለሰው እየጎረሰ ሲመጣ ያንን እድል ሲሰጡት ትልቅ ነገር ነው። ማንም የትም ሀገር ያልታየ ደግነት ነው በዶክተር ሜርክል በኩል የታየው። ሁላሴ እነዚህ ሰዎች ደግሞ ህግ በመጣት በእውነት የመጨረሻውን ብልግና ስራ በመስራት እንደውም አገዘችን እችሰው ሰው በአለም አቀፍ ደረጃ በእኛ ምክንያት ብዙ ጭቅጭቅ ተቀብላ ብዙ ከአገር ውስጥ ካሉ ፖለቲካዎች ሰራ ሰራተኞች ጋር ውጣ ውረዱን ሁሉ ተሸክማ እኛን ተቀበለችን ብለው አክብረው በጨዋ ደንብ የሚገባቸውን እያደረጉ እድሉን ላገኙት እድል ተመስገን ብለው እንደመቀመጥ እንዲህ ያለ ቅሌት ነውር ብልግና ቀማኛነት ሴቶችን መዳፈር የመጨረሻ ወራዳ የሆነ ስራ በመስራታቸው በጣም ያሳዝናል በእውነት እና ለእኛ ደግሞ ሚግራንት ነገባል የውጭ ሀገር ሰዎች ይ ጀርመኖቹ ለይተው ሊያውን አይችሉም እኛም እነሱ የሚያዩት መጀመሪያ ከለራችንን ነው ከየት እንደመጣን ምን እንደምንሰራ ምን አይነት አይነት ባክግራውንድ እንዳለን እነሱ የሚያውቁት ነገር ስለሌለ ሁላችን ሁላችንንም አንድ ላይ ነው የሚደምሩም። ያ በጣም ያሳዝነኛል፣ ያስከፋኛል። በጣም እኛንም ጭምር አብረው ደቆሱን ማለት ይቻላል። ሌላው በጀርመን ሲኖሩ ከሁለት አስርተ ዓመታት በላይ የሆናቸው የኢትዮጵያ አርቲስቶች ማህበር የጀርመን ተጠሪ አቶ ተፈሪ ፈቃደ እንደሚሉት ተገን ጥያቄዎቹ የፈጸሙት ድርጊት ከሀገሩ ውጭ የሚኖር ተገን ጥያቄ ሁሉ ያፈረበት ስራ ነው። አሁንም በቴሌቪዥን እንግዲህ ተከታትየዋለሁ በውጭ ለሚኖሩ ማንኛውም ስደተኛ እጅግ በጣም የሚያሳስር ነው እና እንደነዚህ አይነት ነገሮች ከዚህ ቀደም አልፎ አልፎ የነበሩ ቢሆንም አሁን ደግሞ የተከሰተው የበለጠ ህብረተሰቡን እጅግ በጣም አስቆጥቶታል። እንደሚታወቀው በተለይም በዚህ አመት ጀርመኖች በእውነት አንዳንድ ሀገሮች በተለይም በሶሪያ እና በዚህ በባህር በሚገቡ በርካታ ስደተኞች ጉዳይ ላይ ከሌላው አውሮፓ በተለየ እጃቸውን ዘርግተው አስገብተው እንደሚያስተናግዱ ይታወቃል። በዚህም በእውነት በመላው ዓለም እንዳሉ ህብረተሰቦች ለጀርመን ጥሩ አመለካከት ያሳደሩበት ጉዳይ ነበረ። ይሁን እንጂ አሁን ደግሞ እንደነዚህ አይነት ስነ ምግባር የጎደላቸው አንዳንድ ሰዎች መልሰው ነገሩን አደፍርሰውታል። በእውነት እኛም ብንሆን ጀርመን ላይ የምንኖር ማንኛውም የውጭ ዜጋ የሀገሩን ህግና ስርዓት ማክበር ግዴታችን እንደሆነ መረዳት ይኖርብናል። በተለይም በሴቶች ልጆች ላይ እንደዚህ አይነቱ ነገር ደግሞ ይበልጥ በጣም አሳፋሪም አሳዛኝም ነገር ነው እና እኔ በእውነቱ ጉዳዩን ስመለከት በጣም ነው ያፈርኩት። እና ማንኛውም ስደተኛ አንገቱን ደፍቶ እንዲሄድ የሚያደርግ ነገር ነው እና ይህ ነገር ያላሳዘነው ማንም የለም እና ጀርመኖች ብቻ አይደሉም። እኛም ብንሆን በጀርመን ውስጥ እስከኖርን ድረስ ሁለተኛ ሀገራችን ነው። ልክ እንደ ሀገራችን እንደ ዜጋው በሀገር ውስጥ እንደሚኖረው ማንኛውም የጀርመን ዜጋ እንደነዚህ አይነት ነገሮች ሲከሰቱ ሁላችንን የሚያሳዝን ነው ብዬ ነው የሚገምተው። እና በጣም አሳፋሪ፣ አሳዛኝ ነገር የተመለከትኩት ከሌላው ውጭ ሀገር የሚመጣ ማንኛውም የውጭ ዜጋ የጀርመንን ባህል መቼም እዚህ መኖር ካለበት የጀርመንን ባህል ባይማርም ባያቅም ረጋ ብሎ ማየትና ማጤን ያስፈልጋል። አንዳንድ ሴቶች ሲስቁ ወይም ደግሞ ፈገግ ብለው ሲታዩ ለሌላ ነገር የጋበዙ ያህል ነው ብዙ ጊዜ ወጣት ወንዶች የሚረዱት እና በዚህ አንጻርስ ምን እንዴት ትክክል ነው። እንግዲህ እኔ በዚህ በጀርመን ውስጥ ስኖር ረጅም ዓመታትን አስቆጥሮ ያለው ብዙ አይነት ባህል አለ። በተለያየ አገር ላይ የተለያዩ ባህሎች አሉ እና እኔ የተመለከትኩት እንግዲህ ምንድን ነው ማንኛውም የጀርመን ዜጋ ማንኛውንም ጥያቄ የምትጠይቅም ወይ እንደው ዓይን ላይን እንኳን ከተገጣጠሙ በፈገግታ ሰውን የመሸኘት ባህል ያላቸው ትሁቶች ሆኖ ነው ያየኋቸው። እና ይህ ነገር ደግሞ በተለያዩ ሀገሮች ላይ የሌለ ከሆነ አንድ ሰው ያን ሳቅ ፊት ሲመለከት ለሌላ ነገር ሊነሳሳ ይችላል። ወይም ምን መልእክት ለማስተላለፍ ፈልጎ ነው ወይም ፈልጋ ነው የሳቀችልኝ የሚል የተሳሳተ አመለካከት ውስጥ በመግባት በተለይ እንደዚህ ያው በቀደም ተፈጠረው አይነት ችግር ውስጥ ሊገባ ይችላል። እንደው ወደ ሀገራችን እንኳን ወደ ራሳችን ኅብረተሰብ እንኳን እንመለስ ብንል መደረግ ያለበት ነገር አንድ ስደተኛ ወደ አንድ ሀገር ውስጥ ሲገባ በዛ ሀገር ውስጥ ያሉ የሃይማኖት ድርጅቶች፣ ኮሚኒቲዎች፣ ታላላቅ ሰዎች የመጣውን የሀገራቸውን ስደተኛ እንደ በተወሰነ መልኩ የዛን ሀገር ወይም የገቡበትን ሀገር ህብረተሰብ ባህል፣ አኗኗር የተወሰኑ ሴሚናሮች እንዲሰጡ ከእንደዚህ አይነት ችግሮች ሰው ሊቆጠብ ይችላል። በእውነት ካነሳኑ አይቀር በዚሁ ለመንገዴን ለመናገር የምፈልገው በእኛም በኢትዮጵያኖቹ በኩል አሁን ቀደም ሲል ጥሩ አይነት ስለምግባር ጥሩ አይነት ብዙ ነገሮች ይታያሉ። በተለይም አሁን ተከሰቱ በተባሉት ችግሮች ውስጥ ብዙ ኢትዮጵያውያን በእንደዚህ አይነት ነገር አይጠሩም። በብዙ ነገር በጨዋነት በስነ ምግባር ነው የምንታወቀው። የሆነ ሆኖ ከትንሽ ጊዜ ወዲህ ትንሽ መስመር የለቀቀ ነገርና አደባባይ የወጡ ችግሮች አያለሁ። ይኸውም ለምሳሌ ኮንሰርቶች፣ ዘፈኖች፣ ምሽቶች ሲዘጋጁ ሴት ልጅ አደባባይ ላይ ወጥታ ድብድብ የሚታይበት ነገር አለ። ልንደብቀው አንችልም። በየፌስቡክ ላይም በየዩቲዩብ ላይ ተለጥፎ እያየነው ያለ ነገር ነው። ለፖሊስ አስቸጋሪ የሆነበት ጊዜ ሁሉ አለ እና ይሄ ከምን ይመጣል ነው? ቀደም ሲል ያልነበረ ነው። አሁን ግን እየበረከተ የመጣ ነገር ነው ስናየው፣ እና ይህ ግብረ ገብነት የጎደለ ነገር ያለ ይመስለኛል እንጂ ቀደም ሲል በእውነቱ በርካታ ስደተኞች አሉ በጀርመን ውስጥ። ግን አሁን አሁን እየተከሰተ ያለ ነገር ነው እና እንዴት ነው አንዳንድ ጊዜ እንደውም እኔ አስብና ግብረገብ ትምህርት የለም ማለት ነው በሀገራችን፣ ቀርቷል ማለት ነው ወደሚለው ነገር ሁሉ አተኩረ ላይ ነው እና ትንሽ መጥቶ አንድ ሁለት ቢራ ከጠጣ በኋላ በቀጥታ ለድብድብ የሚነሳሳ አይነት ያየሁት፣ እና ይሄ ደግሞ ድብድብ አለመሰልጠን ጋር ነው የማያይዘው። እነሱ በጣም የሰለጠኑ ናቸው። የሰለጠነው ክፍል የሚባለው እጅን መሰንዘር በጣም ኋላ ቀርነት የአለመሰልጠን ምልክት ነው እና በጣም የሰለጠኑ ህዝቦች ነን ብለን ነው እኛ የምንኮራው እና ነገር ግን አሁን አንዳንድ ሀገራችንንም ህብረተሰቡንም የሚያሳድቡ አካባቢን የሚረብሹ ለንብረት ለሰው ልጆች ጉዳት የሚደርሱ የተለያዩ ረብሻዎች በእኛም በኢትዮጵያውያኖችም በኩል እያየው ነው እና አብሮ ከዚህ ጋር ነገሮ ቢታይና በይበልጥ ይህ ነገር የሚመለከታቸው ክፍሎች ትኩረት ሰጠሁት በተወሰነ መልኩ አዳዲስ የሚገቡ ስደተኞችን እንደ ትምህርት ነገር ቢሰጡበት ሴሚናር ነገር ቢሰጡበት በጣም ነው። በዚሁ አጋጣሚ ማሳሰብ ፈልጋለሁ ማንኛችንም ብንሆን የምንኖርበትን ሀገር ህግ ጋትና ባህልን አክብረን መኖር ግዴታችን ነው ያሉት በቤት እንስሳት ህክምና የዶክትሬት ማዕረጋቸውን እዚሁ በጀርመን ያገኙትና በዘርፉ ስራ ላይ ተሰማርተው የሚገኙት ዶክተር ፍስሐ አያና በበኩላቸው ማናችን ቢሆን እዚህ ሀገር ስንመጣ ገር ባህል ህጉን አክብረን መኖር አለብን። እና እርግጥ ነው የምሰ የሚመጣበት የተለያየ አገር ባህል አለው። ሰው እንዴት አለባበሱ፣ አበላሉ፣ መንገድ ላይ ያካሄዱ ከሁሉ ነገር እና እዚህም ሲመጡ ሰዎችም ይህንን እዚህ ያለውን ባህል መቀበል አለባቸው። አሁን ባለፈውም እዚሁን ዲስካሽን በቲቪም በየቦታው የሚደረገው ማንኛውም ውጭ ሀገር ሲመጣ ወዲያው እነሱ የህጋቸው በእጃቸው እንዲሰጣቸው እና እንዲያጠኑ እና ህጉን እንዲያከብሩ ነው የሚፈልጉት። ምክንያቱም የሚታየውም ትክክል ስራ አለም የተሰራው እዚህ ሀገር መጥተው ሰው መንገድ ላይ ማስቸገር ወይም ሰው ምትን ማለት የሌላውም ለውጭ ሀገር ዜጋ ነዋሪ No me what take ለእኛም ኢቨን ልጆቻችንን መንገድ ላይ ወይ በቀን እንዳሄዱ ወይ በማታ እንዳሄዱ ነው የሚያደርጉን። በአሁኑ ሰዓት ያለው ሁኔታ በዛ በተደረገው ሁኔታ፣ በማግስቱ በፌስቡክ ላይ ተነጋግረው ውጭ ሀገር ዜጎችን አሳድነን እንደብድብ አይነት በማለት የሆነ ጀርመኖች በግሩፕ ተገናኝተው በፌስቡክ አንድ ፓኪስታን የሆነ ሰውዬ በጣም ደብድበው፣ ጥሩ አይደለም። እዚህ ላለ ውጭ ሀገር ዜጋ ጥሩ መልክ አይደለም የሚሰጠው። ሴቶቻቸው ብዙ ጊዜ በፈገግታ ነው ሴቶቹም ባይሆን፣ ወንዶቹም ቢሆኑ ሰውን አወቁትም አላወቁትም እንደው ፊት ለፊት እንኳ አይን ለአይን ሲታይ ፈገግ ሲሉ ለሌላው ባህል ለሌላው ሰው በጣም ሌላ ያስመስላል። እና በዚህ ጉዳይያያል እንግዲህ እስኪ የምትመጭበት አገር ነው የሚለየው። አሁን እንደ በተለይ አሁን የአረብ ሀገር የሚመጡት እነዚህ ከሲሪያ ከዚህ ከቱኒዚያ፣ አልጄሪያ፣ ሞሮኮ ምናምን የሚመጡ ወንዶች መንገድ ላይ በሀገራቸው ባህል እነሱ የራሳቸው እህቶች፣ ሚስቶች ወይም ዘመዶች አለባበሳቸው ትልቅ ቀሚስ ለብሰው ቴቻቸው ስራ አድርገው ተከናንበው ምናምን ነው የሚሄዱት። እንግዲህ እዚህ አውሮፓ ያለ ነው። አውሮፓ እንግዲህ ሰው አለባበሱ የተለያየ ነው። ሴቶችም ትንሽ እንደሚኒስካርትም እንደምንም እንደምንም አድርገው ሲሄዱ ለነሱ በሌላ አይነት መልክ ወይ በሌላ አይነት ሁኔታ ነው የሚያዩት። እነዚ ደግሞ ፈገግ ብለው ሰላም ሲሏቸው እነዚህ ደግሞ አካባቢው ይለያያል። ደሞ አሁን በተለይ ከልን የተደረገው ከልን ያለው ህዝብ ለውጭ ሀገር ህዝብ ከፈት ያለ አስተሳሰብ ያለው ህዝብ፣ ማንኛውም ሰው የሚያገኙትን ከሩቁ ካየሻቸው አይን ለአይን ሰላም ሰላምታ ይሰጣጣል። ምክንያቱም ብዙ ውጭ ሀገር ዜጋ ይኖራል። በዛ ምክንያት እንግዲህ አንድ ሰው ፈገግ ስላለ ያ ሰው ማለት እኔ ቀጥታ እንደፈለግኩት አደርጋለሁ ማለት አለም፣ ሰላም ብሎ መሄድ ነው እንጂ ያንን ሰው ሄዶ መነካካት፣ ምን ማለት ማስቸገር፣ የማይሆን ነገር ነው። ስ እንደምጥሩ አይደለም። በበርሊን ነዋሪ የሆኑትና የከፍተኛ ደረጃ ትምህርታቸውን እዚሁ በጀርመን ያጠናቀቁት አቶ ኤልያስ ሲመር በሰጡን አስተያየት በጀርመን የሚታየውን ከፍተኛ ጥበቃ ምልጠው ጥቃት ያደረሱት ወጣቶች እዚያው ቦታ ላይ አለመያዛቸው የሚገርም ነው። አዎ፣ በመጀመሪያ ደረጃ እነዚህ ሰዎች አገራቸው በጣም ቀውስ ተፈጥሮ ብዙ አገር አቋርጠው ብዙ ስቃይ አይተው ጀርመንም እጁን ዘርግቶ የጀርመን መንግስት ተቀብሏቸዋል እና ምንድን ነው እነዚህ ሰዎች እንግዶች ናቸው እና ማንም ማንም ጋር ሲሄድ በእንግድነቱ የዛ የቤቱን ስርዓት እና ደንብ ማክበር መቻል አለበት እና በዚህ በአዲስ አመት መለወጫ ላይ ኮለን ባኖፍ አካባቢ የተፈጠረው ነገር በመጀመሪያ ደረጃ እነዚህ ሰዎች ሴቶችን እንደዚህ ባለማክበር ሴት ብቻ ስለሆነች ሴትን ማጥቃት ተገቢ አልሆነና በእዛው በቦታው በጊዜው ፖሊስ ያንን ነገር ማስወገድ መቻል ነበረበት። ምንም እንኳን ያ በዓል ብዙ ሕዝብ የሚሰበሰብበት እና ደግሞ በአሁኑ ሰዓት ደግሞ በተለያዩ ቦታዎች የሽብር ስጋት ባለበት ሰዓት እንደዚህ ሴቶች ሲጠቁ የጀርመን ፖሊስ በዛ በ ባቡር ጣቢያ ሴንተር የሆነ ቦታ እንዴት ያንን ነገር በቦታው ማስወገድ እንዳልቻለ ለእኔ ይገርመኛል እና ግን ማንም ሰው የትም ሄዶ የሚሄድበትን አገር ሕግ ስርዓትና ደንብ ማክበር መቻል አለበት። አንዱ ሌላውን ማክበር ብቻ ሲችል ነው ይሄ እንደዚህ ጥሩ አብሮ መኖር የሚቻለው። ሲስተር መሰረት አለፈለገ ሰላም። በመጨረሻ በውጭ ሀገር በጥገኝነት ለሚኖሩ ኢትዮጵያውያን የምመክረው ይላሉ፣ ለወገኖቼ የሚሰጠው ምክር ጀርመን ሀገር ውስጥ ሲኖር በጣም ብዙ የእርዳታ እድል አለ፣ በሶሻልም በኩል በማንኛውም ረገድ። ግን እኛ እድሜ ልካችንን የምንረዳ ሰዎች መሆን የለብንም፣ እንደዚህ አይነቱንም መንፈስ ይዘን መቅረብ የለብንም። ቶሎ ብለን እኛ ኢትዮጵያኖች ሆነ ማንኛውም የውጭ ሀገር ሰው ጀርመን ሀገር ገብቶ ራሱን አስመስሎ መኖር የሚገባው ኢንቴግሬሽን በሚለው ቃል በፈረንጂ እንግዲህ፣ በሰው ጫንቃ ላይ ሸክሞኝ የመቀመጥ አልፈልግም እና ራሴን መቻል እፈልጋለሁ የሚለውን ስሜት ይዞ ተነስቶ መጀመሪያው መደቡ ቋንቋ መማር ነው። ሁለተኛ የትምህርት ስልት ውስጥ ገብቶ አንድ ቮኬሽናል የሚሆነ ትምህርት ቢሆን ማንኛውንም የሙያ ትምህርት ማለት ነው። ተምሮ ቶሎ ራስን መቻል ከዛ በኋላ እድገት በጀርመን ሀገር ውስጥ ምንም አይነት ገደብ የለውም። እኔ በራሴ በህይወት ያይቸዋለሁ። ጀርመን በጣም እድል የሚሰጥ ሀገር ነው። በጣም በእውነት ሊደነቁ የሚገባቸው ሰዎች ናቸው። ያላቸው ፋሲሊቲ እድሉን ለመስጠት በጣም ዝግጁ ናቸው። እና በእውነት በአሁኑ ጊዜ ጥላቻ መንፈስ እንዳይነሳ የውጭ ሀገር ሰዎች የሆነው በሙሉ በጣም ተጠንቅቀን፣ በእውነት ስነ ስርዓት አክብረን፣ ህግ አክብረን የተሰጠንን እድል ተጠቅመን ብንኖርበት ጥሩ ነው። መመክራቸውም ኢትዮጵያውያኖችን ይነ ቶሎ ብላችሁ ራሳችሁን ቻሉ፣ ተማሩ፣ ራሳችሁን አዘጋጁ። በጥገኝነት ብቻ መኖር አስሞክሩ። በእርዳታ ለመኖር ብቻ አታስ ምክንያቱም ይሄ በረጅሙ ሲታይ ለራስ ጉዳት ነው። ለራስ አንድ ሰው ራሱ እኔ ምን አድርጌ የት ደረስኩ የሚለው መንፈስ ለራሱ አርኪ መንፈስ ስለሆነ ያንን እድል እድሉም ስላለ ተጠቀሙበት ብዬ ነው የምመክራቸው። መቼም እንግዲህ አድማጮች ለዕለቱ የያዝነውን መሰናዶ በዚሁ አጠናቀቅን። ቃለ መጠይቅ የሰጡንን በዶቼ ቬለ ስም እያመሰገንኩ የምሰናበተው አዜብ ታደሰ ነኝ። ጤና ይስጥልኝ።